የ የአርቲስት ሀጫሉ ሁንዴሳ እንግድያ ተከትሎ በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን ውስጥ የሽብር ጥቃት ሊፈጽሙ ነበር ያላቸውን ተጠርጣሪዎች በቁጥጥር ስር ማዋሉን ፖሊስ አስታወቀ። ሙከራው በመዝናኛ ቦታዎች አካባቢ ቦምብ ከማፈንዳት አድፍጦ ጥቃት እስከ መፈጸም የደረሰ ነበር ሲል የዞኑ ፖሊስ መምሪያ ገልጿል። የደሴው ዘጋቢያችን መስፍን አራጌ ተከታዩ ልኳል። በመምሪያው የሚዲያና ኮሚኒኬሽን ዘርፍ ኃላፊ ዋና ኢንስፔክተር ዳንኤል ንጉሴ እንዳስታወቁት የአርቲስት አጫሉ ሁንዴሳን ግድያ ተከትሎ በደዌ ሀሮ አካባቢ በጦር መሳሪያ የታገዘ ጥቃት በጸጥታ ኃይሉ ላይ ለማድረስ ተሞክሮ ነበር። ኮሌክሽን የሚባል በቡድኑ የሚንቀሳቀስ ጣ አካል ላይ ቶክስ በመፍለበዳስ ለማድረስ ጥረት ሲያደርግ የቆየበት ሁኔታ አለ። በዚህም ሁኔታ አንድ አባል ተመታበት ሁኔታ ነው የነበረው፣ ህይወቱ አልፏል። አለ አለ ጥቃቱን የሰነዘሩት አካላት በቁጥጥር ስር መዋላቸውን ዋና ኢንስፔክተሩ ገልጸዋል። ውስጥ ኃይሉ ኦፕሬሽን በመግባት ና ስብሰባ በማድረግ በያሉበት ቦታ ተንቀሳቅሶ ለመያዝ የተሞከረበት ስብሰባ አለ። በዚህም በርካታ ሰዎች ይታያሉበት እና ማረሚያ የገቡበት ሁኔታ ነው ያለው። በአቲ አካባቢ እንደዚሁ ቦንድ የተጣለበት ሁኔታ አለ። አንድ ሆቴል አካባቢ ላይ ዳሁን ለማጣረብ ተሞክሯል። አሁኑም በማጣረብ ላይ ነው ያለው ምሽት ላይ መስሎ የሆነው። ከዚያ በዘለለ በዚህ በደዋ ጨርፋ ወረዳም አካባቢ እንደዚሁ በተናጥል በቡድን መንቀሳቀስ አካል ነበረ። እነሱንም በተደረገው እንቅስቃሴ እና አዛ ተግባር ተወሰነው ሰዎች እንዲሰጥ የተሰሩበት ሁኔታ አለ። አሁን ላይ እንደ ጥቅል ያለው ነባራዊ ሁኔታ ማህበረሰቡም በነሱ ዘንድ በፊት የነበረውን በሚገባ ጉዳዩን አስከፊነቱን፣ እና ሊጠቅማቸውን እንደማይችል በሚገባ በመረዳት ከመንግስት አካልም ጋር በመሆን ጥቆማ መስጠት አብሮ ከጸጥታው አካል ጋር የመተባበር ሁኔታዎች አሁን በሰፊው ሁኔታ እየታየ ሁኔታ አለ። በተለይም በዛ በደቡብ ሄራዊ አካባቢ ጋር ከአርቲስት አጫሉ ግድያ በፊትም በዞኑ የጸጥታ ችግር የሚፈጥሩ አካላትን በህብረተሰቡ ጥቆማ በቁጥጥር ስር መዋላቸውን አያይዘው ጠቅሰዋል። ወደ ሁለት መቶ ሰላሳ ስድስት አካባቢ ሰዎች ናቸው ትቅል ከዛም በፊት ጭምር የተያሉ ስ አጫሉ ሞት በፊት ጭምር የተያዙ ያሉ ይህን ተግባ ኢንትራክሽን የግብር አይነት ሲሆን አረጋገጥ እና በርካታ ሰዎች ተይዟል። ከዛ ውጭ ሌላው በማስጠንቀቂያ በዋስ እየተለቀቁ አሉ። አሁን ላይ ወደ አርባ ሶስት ማረሚያ የገቡበት ሁኔታ ያ። የኦኔክሽን አስተያየት በዚህ ዘገባ ለማካተት በሞክርም ያልተሳካልኝም። በቅርቡ የአማራ ክልል ርዕሰ መስተዳድር በክልል ውስጥ ትርምስ ለመፍጠር እየገቡ ከሰማኒያ በላይ ተጠርጣሪዎች በቁጥጥር ስር መዋላቸውን ለመንግስት የመገናኛ አውታሮች ገልጸው ገልጸውናል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።